አምነስቲ ኢንተርናሽናል የተባለው የሰብአዊ መብቶች ድርጅት በሶማሌ ክልል ያለው ልዩ ፖሊስ ኦሮሞዎችን እየገደለ ነው፣ የኢትዮጵያ መንግስት ልዩ ፖሊሱን መበተን አለበት ይላል። የሶማሌ እና የኦሮሚያ ክልሎችን በሚያዋስነው ድንበር አካባቢ ግጭቶች ሲካሄዱ እንደ ቆዩ የሚታወቅ ነው። የክልሉ አስተዳደሮችም ግጭቱን በማነሳሳት ተግባር እርስ በርስ ሲካሰሱ እንደነበር ዘገባዎች ይጠቁማሉ። አዳነች ፍስሐዬ አጠር ያለ ዘገባ ታቀርባለች። የሶማሊ ክልል ልዩ ፖሊስ 48 በክልሉ የሚኖሩ የኦሮሞ ቤተሰቦች መኖሪያ ቤቶችን በእሳት አጋይቷል በማለት አምነስቲ ኢንተርናሽናል ያወጣው መግለጫ ከሷል። ቤታቸው የተቃጠለባቸው ኦሮሞዎች ጭሮ ወደ ተባለው በኦሮሚያ ክልል ወደሚገኝ ቦታ ለመሸሽ ተገድዷል ሲልም መግለጫው አክሏል። የኢትዮጵያ መንግስት ልዩ ፖሊስ ኃይሉን አፍርሶ የዓለም አቀፍ የሰብአዊ መብት ሕግን በሚያከብር ፖሊስ መተካት አለበት ይላል አምነስቲ ኢንተርናሽናል። ባለፈው ሳምንት ሮብና ሐሙስም የሶማሌ ክልል ልዩ ፖሊስ በጭናቅሰን ምስራቅ ኦሮሚያ በአራት መንደሮች ላይ ጥቃት ከፍቶ አምስት አርሶ አደሮችን ገድሎ አምሳ የሚሆኑ ቤቶችን በእሳት አቃጥሏል ሲልም አምነስቲ ከሷል። በጉዳዩ ላይ ወገን ያለ የምርመራ እንዲደረግም ጠይቋል። አምነስቲ ኢንተርናሽናል አያይዞም ባለፈው ዓመትም ልዩ ፖሊስ ኦሮሚያ ውስጥ ገብቶ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች አልቀዋል፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅሏል ይላል። የሶማሌና የኦሮሚያ ክልሎችን በሚያዋስነው ድንበር አካባቢ በተቀናቃኝ የሶማሌና የኦሮሞ ኃይሎች መካከል ግጭቶች ሲካሄዱ እንደቆየ የሚታወቅ ነው። የክልሉ አስተዳደሮችም አንደኛው ሌላውን ግጭቱን በማነሳሳት ተግባር እርስ በራሳቸው ሲካሰሱ ቆይተዋል። እኛ በበኩላችን ከሶማሌ ክልልም ሆነ ከኢትዮጵያ ባለሥልጣኖች ለአምነስቲው ክስ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአምነስቲ ኢንተርናሽናል ተወካዮችንም ለማነጋገር ሞክረን ልናገኛቸው አልቻልንም።